ከኤስቢኤስ አማርኛ ጋር ኖት ከኤስቢኤስ ራዲዮ ዳውንሎድ በማድረግዎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ላ ብፁዕ አቡነ ጴጥሮስ በምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል። በቅድሚያ እንኳን ለጾመ ፍልሰታ በሰላም አደረሱ ንላለን። የጾመ ፍልሰታ እንደሚታወቀው ላለፉት አስራ አምስት ቀናት በኮሮና ወቅት ነው ጾሙ ሲደረግ የነበረው። የጾሙ ጊዜ ምን ይመስላል? እንደሚታወሰው የለፈው የፋሲካ ጾምም እንዲሁ በኮሮና ወቅትን ያለፈው ሁለተኛው ታላቁ ጾም ነው። በዚሁ በአስቸጋሪ ጊዜ ጊዜ ክርስቲያኖች ጾማቸውን ሲያሳልፉና ምን ይመስል ነበር የጾሙ ጊዜ በአጠቃላይ? በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አምላካችን እግዚአብሔር እንደገና እናመሰግናለን። ምረት ቸርነት ከኛ ጋር ስለሆነ ክብርና ምስጋና ላንተ ይሁን። የቅዱሳን ረድኤት በረከት ከሁላችን ጋር ይሆንልን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በእውነቱ የዘንድሮ ቀን እኮ በጣም ፈታኝ ቀን እኮ ነው፣ ፈታኝ ዘመን ነው ዘንድሮ። በአንድም ሆነ በሌላ በጣም ዓለም በፈተና ውስጥ ነው ያለው መንፈሳዊ ነገራችንም ማህበራዊ ጉዳያችንም ሃይማኖታዊ ተጽዕኖችንም እየተፈተነ ያለበት ጊዜ ነው። ባለፈው በአብይ ጾም የነበረን ጊዜ ሁለት ሰዎች ሶስት ሰዎች እየሄዱ ጸሎት እናደረግ ነበረ፣ አንዳንድ ነገሮችንም እንሰራ ነበር። የአሁኑ ደግሞ ትንሽ ከበድ ብሎ ነበረ። የሆነው ነገር ምንድን ነው? በሁለት መንገድ ነው ያካሂድ ነው። አንደኛው የሚችሉ ቅዳሴ የሚቀድሱ አንድ ሁለት ያህል ሶስት ያህል ቤተክርስቲያኖች አሉ። ያው የተቆጠረው ሰው ብቻ ህዶ ቅዳሴ ቅዳሴ እንዲቀድሱና ያም በዚህ በኦንላይን ላይን እንዲተላለፍላቸው ነው። አንደኛው የሚቆርብ የለም፣ ምን የለም። እነዚያ ቀዳሾቹ ብቻ ናቸው። እና አንድ የቴክኖሎጂ ሰው ይህን የሚያስተላልፍ ይኖራል። በቀር የሚቀድሱት ብቻ ቀድሰው ያው ያን በየቤቱ ሰው አምልኮ እንዲያደርግ ነው። ሁለተኛው ደግሞ ማታ ማታ ይህ ጸሎት በሀገረ ስብከቱ ኦንላይን ላይ ሆነን ማታ ማታ በየቀኑ የጸሎትና እንደዚሁ ወዳሴ ማርያም አንድምታውን በአባቶቻችን አይነት ሳይሆን ዝም ብለን የወዳሴ ማርያሟ ያንዷን ቀን ከሁለት ከፍለን ወዳሴ ማርያሙን ከግእዝ እያነበብን እያብራራን የክርስቶስን ስጋዌ በአግባቡ እያጠናን እሱም እና እግዚኦታ ምሕላ ላይ ነው ያለ ነው። ስለዚህ ይሄ በቤተ ክርስቲያን ውስጥ የሚደረገው ነው። ምዕመናኑ ግን በየቤቱ ሆኖ እንደሚጸልይ በንስሐ ውስጥ እንዳለ ሱያ ውስጥ እንዳለ በሚልኩልን መልእክት እንረዳለን። ስለዚህ የሆነው ይሄ እንግዲህ ሜልበርን ቪክቶሪያ ነው። በሌሎቹ ግን በብሪዝበንና በሲድኒ ያሉት ያው አገልግሎት እያገለግሉ ነው። ቅዳሴ የሚቀድሱ እሁድና ቅዳሜ ይቀድሳሉ። የማይቀድሱት ግን ያው ቤተክርስቲያን እየሄዱ ጸሎት እየተደረገ ነው። ይሄ ጊዜ ሁለት ነገር ነው ያየንበት። የመጀመሪያው ነገር መንፈሳዊ ነገር የትም ቦታ ቢሆን የትም ቦታ እግዚአብሔር ጊዜና ቦታ የማይወስነው መሆኑን በየቤታችን ሁነን በመንፈስና በእውነት እንድናመልክ የተረዳንበት ነገር ነው። እምነት በዚህ ጊዜ ሰው እንዳትወጣ እንዳትገባ በተባለበት ጊዜ ምን ያህል ለሰው ልጅ የመዳን የፈውስ ጊዜ እንደሆነ በከፍተኛ ደረጃ ራሳችን እንድናይ እንድንመረምር ወደ ውስጣችን እንድናስብ የተረዳንበት ቀን ጊዜ ነው። ሁለተኛው ዓለም የፈለገ ቢራቀቅ የፈለገ ነገር ቢሆን ውሱንነት፣ በቃ ውሱንነት ያለው የተወሰነ ነገር ራሱን እንኳን ማዳን የማይችል ለራሱ እንኳን መሆን የማይችል ረዥም ጊዜ ራሱን ለማዳን ረዥም ጊዜ እንደሚጨርስበት ሌላው ቀርቶ አሁን ይህን ቫክሲን ለማግኘት ረዥም ጊዜ ነው። አሁን እየተጣደፉ ነው። እስካሁን ድረስ እርግጠኛ የሆነ ነገር የለም። ስለዚህ የሰው ልጅ ውሱን ነው። የሰው ልጅ አቅመ ቢስ ነው። የሰው ልጅ ገንዘብም ቢሆን ቦታ የሌለው ነው። ስለዚህ ሰዎች መንፈሳዊ እንዲሆኑ አማኝ እንዲሆኑ ነገሮችን ወደ ውስጣቸው እንዲያዩና በመልካም ነገር እንዲሄዱ የምናይበት መንገድ ነው። ግን እንዳለመታደል ሆኖ ከሀገራችን ጀምሮ በዓለም ዙሪያ ደግሞ በዚሁ ክፉ ዘመን የክፉ ሰዎች ሀሳብ እየተገለጠ ነው። በዚሁ ክፉ ዘመን ሰዎች ሲገደሉ አይተናል፣ ሲደበደቡ አይተናል፣ በፖሊስ ሲሰቃዩ አይተናል። አጠቃላይ በየትኛውም ቦታ በቃ ያለመረጋጋት እናያለን። ይህ ሁሉ ምንድን ነው የሚያመለክተው? በስጋ ያለ ህዝብ በእውነት የሰላም ሰዎች አይደለም። ስለዚህ መንፈሳዊ ሰዎች በእግዚአብሔር በእምነትና በመንፈስ በእውነቱ ነን የምንሄድበት ጊዜ እንደሆነ እየተማርን ነው ያለ ነው ከመንፈሳዊነቶች ከክርስትና በክርስትና ከማመን ማንኛውም አማኝም ቢሆን እምነት የሆነ እምነት ያለው ሰው እምነትን በፍቅር በንስሐ በትትናና ሌሎችም በመርዳት ላይ እንዲያውለው ካልሆነ በቀር በእውነቱ ይሄ የፖለቲካ ሊቅነት፣ የፍልስፍና ሊቅነት፣ የምልቅነት ዓለምን ሊያድን አልቻለም። አስተዋጽኦ አለው ነገር ግን ዓለምን ለማዳን ሰውን ለማዳን ሰው መንፈሳዊና አይምሮዊ ማህበራዊ ጤናማነት እንዲኖረው መንፈሳዊ መሆን እንዳለበት የተማርንበት ጊዜ ነው ብዬ ነው የማስበው እና ይህን ጾም እቤታችን እውነት በመንፈሳዊነት ውስጣችን እየመረመርንና በንስሐ ሆነን ለሀገራችን ለሕዝባችን እየጠለኝ ነው እንትን ያህል በዚህ አጋጣሚ ገንዘብም ማስተዋጽኦ ተደርጓል። አሁን ዛሬ ወደ አርባ ሶስት ሺህ ብር ሰብስበናል በዚህ በጾሙ ጭምር ባለፈውም ጾም በዚህም አርገን ምክንያቱም ኢትዮጵያ ለተጎዱት ወገኖቻችን ወደ አርባ ሶስት ሺህ የተዳረሰ ብር ሰብስበናል እስካሁን ድረስ የአውስትራሊያ ዶላር እና ይሄ ሁሉ እንግዲህ የጾሙም ውጤት የመንፈሳዊም ውጤት የሕዝቡም ብሩክነት ያደረገው ነውና በአንድ በኩል ጭንቀት በሌላ በኩል ደግሞ መንፈሳዊነት ያስተናገርንበት ነው ማለት ነው። እንደሚታወቀው ኢትዮጵያ ውስጥ የሚደረጉ ማንኛውም አይነት ችግሮችም ሆነ መልካም ነገሮች በውጭ ሀገር የሚኖረውን የህብረተሰባችን ክፍል በቀጥታ እንደሚነካው የምንኖረው ኑሮ አስተምሮናል። እንደ ኢትዮጵያውያን በውጭም በውስጥም ያለነው ምን ማድረግ አለብን፣ ምን መደረግ አለበት ብለው ይመክራሉ። እንደ ሃይማኖት አባትነቱ ይህ መቼም የሁላችን ጥያቄ ነው፣ መመለስም ያለበት ነው። የመጀመሪያው እንደ መንፈሳዊ ሰው እንደ ሰው ማሰብ አለብን። ሰው ሰው መሆን አለበት። ሰው አውሬ አይደለም። ሰው እንስሳ አይደለም። ሰው ግውዝ ነገር አይደለም። ሰው የሚያስብ የሚያልም፣ ነገን የሚያስብ ከዚያም ሲያልፍ ዘላለማዊነት የተሰጠው ነው ሰው። ስለዚህ ለዘላለማዊነት የታጨ እጩ በጊዜያዊ ነገር ሌላውንም መጉዳት እራሱንም መጉዳት ነገሩንም ማድረግ የለበትም። ስለዚህ ሰው እንደ ሰው ማሰብ አለበት። ሰው እንሆን የክርስቶስ ሰው መሆን እኛን ሰው ለማድረግ ነው ብሎ ሲሰብ ከአንድ እዚህ ሀገር ያለ ሰባኪ ሰብችለው ጥሩ አባባል ነው። የክርስቶስ ሰው መሆን እኛን ሰው ማድረግ ነው ሰውን ከኃጢአተኝነት ወደ ጽድቅ፣ ከክፋት ወደ ደግነት፣ ከቀማኛነት ወደ ሰጭነት ለመለውጥ ነው። ስለዚህ የመጀመሪያው ነገር ሰው መሆን ነው። ሁለተኛው በዚህ ሰውነታችን በእግዚአብሔር ፊት በተደረገው ነገር ሁላችንም በዚህ ዘመን የተደረገው ነገር በሙሉ ይመለከተናል ምንም ጥያቄ የለውም የተከናወነብንም በበቀል ውስጥ ነው ያለ ነው የተበደልነውም በችግር ውስጥ ነው ያለ ነው በቀል አለ ቂም አለ ቅላች አለ ከውስጣችን ያለ እሱ የበደልነውም ቢሆን በደል አለ በምድሪቱ የነዚህ የሁለቱ ግጭቶች ምድሪቱን ሰላም ነስቷታል ስለዚህ ሁላችንም በንስሐና በጸሎት ነን በእግዚአብሔር ፊት ንስሐ እና ይቅርታ መጠየቅ ይኖርብናል ብዬ አስባለሁ በሶስተኛ ደረጃ መረዳዳት ያስፈልጋል። ይሄ ዘመን ካልተረዳዳን እኛ ካልተረዳዳን ኢትዮጵያውያን እርስ በርሳችን ካልተረዳዳን በምንም አይነት ልናልፈው አንችልም። የምንረዳዳው ደግሞ ከመደማመጠን ጀምር አንደኛው በቃ ስስ ቆዳ ያለውን እስኪ እንስማው ከመደማመጥን ጀምር፣ የመቻል መንፈስ ይኖረን፣ መደማመጥ፣ መሰማማት ይኖረን። ምንድን ነው ልጅ ነከሌን እንደዚህ የሚያበሳጫች ይህን ያህል ችግር ውስጥ ያስገባቸው ምንድን ነው ብለን መደማመጥ፣ ከዚያም የሀሳብ ልውውጥ፣ በሀሳብ መረዳዳት ሶ ሁለተኛው ወደ ላይ ሲያደግ ደግሞ የኢኮኖሚ እርዳታ፣ የሀሳብ እርዳታ፣ የእውቀት እርዳታ። ይሄ ነገር ካልሆነ በቀር እንዲሁ በመጠላላት ማለቅ ነው የሚኖረው። አንዱ አንዱን ገሉ በሰላም የሚኖርበት ጊዜ አይደለም። እንደዛ እንደዛ አናስብ። በማጥቃት እና በመጠቃት መካከል የሚኖር ኑሮ አይኖርም። በይቅርታና በምህረት በቸርነት በመተው የሚኖር ኑሮ ነው እና መረዳዳት ያስፈልጋል። ይሄ መረዳዳት የሚለውን ኢኮኖሚያዊ ፖለቲካዊ፣ ታሪካዊ እንደገና መንፈሳዊና ማህበራዊ መረዳዳት ብዬ ነው የምከፍለው። እነዚህ መረዳዳቶች ወደ ማህበረሰቡ ወደ ውስጡ እንግባ። ይሄ ደግሞ የሚሆነው እውነት ነጋገር ከተባለ እነዚህ ትልልቆቹ በፖለቲካ ውስጥ አለን የሚሉ ሰዎች ናቸው እና እና ደግሞ አንበናል የሚሉ እናውቃለን የሚሉ ነው እና ወደ ልባቸው እንዲመለሱ በእውነት በእግዚአብሔር ስም ጥሪ ያቀርባል። ወደ ልባቸው ይመለሱ። የሚያዋጣ ነገር አይደለም። በምንም አይነት ሊያዋጣ አይችልም። በመገዳደል ስልጣን እንኳን ቢመጣ አይኖርም። ስለዚህ ከመገዳደል መደማመጥ፣ መረዳዳት፣ መተናነጽ ያስፈልጋል እና በዚህ መስራት ቢችል ሰው በጣም ደስ ይለኛል። በመጨረሻ በጸሎት እንድንተጋ በንስሐ እንድንተጋ እና ደግሞ ጸሎታችን እግዚአብሔር እንዲሰማው የፍቅርና የሰላም ሰዎች ብንሆን ደስ ይለኛል። እንደዛ አይነት ነገር ነው የማስበው። እንግዲህ መቤታችንን አስራ አምስት ቀን ነው እንኳን አደረሳችሁ። ምንም እንኳን በየቦታው ሄደን ባናስቀድስ እና ምን ባንልም እንግዲህ በየቤታችሁ እንኳን አደረሳችሁ። በዚህ አጋጣሚ አንድ ሰው ቁርሳችሁን ወይም ደግሞ ምሳችሁን ስትበሉ አንድ ሰው አንድ ማዕድ አካፍሉ፣ ማለት የአንድ ሰው ራት አውጡ ከቤታችሁ ውጭ ሰደሉ ሁላችሁ፣ በቤተሰብ አንድ ሰው አብሯችሁ እንደሚበላ አስቡና የዚያን ሰው ፈንታ አስቀምጡት። ልክ ሌላ ያስተቀመጠ እንደሚባለው እና ያ ደግሞ ለአንድ ሰው ራብ ኢትዮጵያ ሊሆን ይችላል ብላችሁ አስቡ። ስለዚህ በዓሉ የደስታ የፍቅር የበዓል ይሆንላችሁ። የዛሬ ዓመት በእውነት እግዚአብሔር በሰላም ደርሰን በደስታ በቤተ መቅደስ እንድናከብረው እግዚአብሔር ይርዳል። ብፁዕ አቡነ ጴጥሮስ በምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ እጅግ በጣም እናመሰግናለን። መልካም በዓል ለርሶ ይሁንሎት እም በጣም አመሰግናለሁ። መልካም በዓል ይሆንላችሁ፣ ደግሞ መጪው ዘመን የሰላም የፍቅር ዘመን ይህን ዘመን በእውነት ካሮየው ጋር አብሮት እንዲያው ይህን ክፋት ሁሉ አብሮ ካሮየው ዘመን ጋር ያስወግድልን። በፈንታው በረከት፣ ጤንነት፣ ህይወት እና ፍቅርና ሰላም በምድራችን እና በዓለማችን ያድርግልን። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ